ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነው። ጋቢና ቪኦኤ አስገባቸው። እንደምናመሻችሁ የጋቢና ጉዞችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። የምሽቱ የጋቢና ጉዞ በአዲስ አበባ በኩል ወደ ምስራቅ 515 ኪሎ ሜትር ይዞን ይጓዛል። በመዲናዋ ያስቻለው ከፍተኛ ፍርድ ቤት የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ክፍል ኃላፊ ዮናታን ተስፋዬን በተከሰሰበት የሽብር ወንጀል ጥፋተኛ ብሎታል። ኦነግ ያስጀመረውን በኦሮሚያ አንዳንድ አካባቢዎች ብጥብጥ ለማስቀጠል አስበው ይህን ጽፏል ተብሎ በቀረበ ክስ ባቀረብነው የሰነድና የኦዲዮ ቪዲዮ ማስረጃ ኦነግ ውስጡ እንደሌለበት ካስረዳም በኋላ ሽብርተኝነት የሚለው የክሱ አካል አብሮ ቀጥሎ ውሳኔው ድረስ መድረሱ ትንሽ ጥሩ እንትን አልፈጠረም። ጠበቃው አቶ ሽብሩ በለጠ ናቸው። ይግባኝ እንደሚሉም ጨምረው አስታውቀዋል። በትናንትናው እለት ያስደመጥናችው የሐረር ታሪክንም ለዛሬ ይዘናል። አንድ የቀድሞ የጎዳና ተዳዳሪ ትምህርት ቤት አቋቁሞ ወጣቶችን ከጎዳና አሰባስቦ ያስተምራል። ወደፊት መሆኑ ፈልገው ዶክተር ነው። የራሴን ስራ እንዲኖረ እንፈልጋለን። ከዛ የራሴን ስራ ካልኝ እንደኔ ሆኖ ያደጉት ልጆች እንደኔ ሆኖ የሚማሩት ልጆች መርዳት ነው የሚፈልገው። ብዙ የተመቻቸ ኖሮን ባይኖርም፣ ያው ከጓደኞቼ ጋር እርስ በርስ እየተጋገዝን ያለውን ነገር እኩል እየተካፈልን እንኖራለን። አስተያየቶቻችሁ እየደረሱን ነው። በፌስቡክ አት ቪኦኤ አማሪክ ላይ የደረሱንን ለአየር እናበቃለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎቻችን ተመልሰን መጥተናል። ከአንድ ዓመት በላይ በምዕራብና ደቡባዊ አፍሪካ አዝመራ ላይ ከባድ ጥፋት ሲያደርስ የከረመው ተምች መሰል ትል ኢትዮጵያን፣ ኬንያን፣ ታንዛኒያንና ዩጋንዳ እንዲሁም ሩዋንዳን ጨምሮ ወደ አብዛኞቹ የምስራቅ አፍሪካ ሀገሮች እየተዛመተ መሆኑ ተገለጸ። የምዕራብ ኬንያ ነዋሪው ቲሚቲ ሚቢያ ባለፈው ሚያዝያ ወር ተምቹ ሰባ አምስት ከመቶ በቆሎን አውድሞበት እንደሆነ ተናግሯል። የአፍሪካ አረንጓዴ አብዮት በምህፃረ ቃሉ አግራ የተባለው ድርጅት የፕሮግራም ምክትል ፕሬዚዳንት ጆ ዴብሬስ በሰጡት ማብራሪያ ተምች ተብሎ የሚጠራው የአዝርዕት ተባይ መጀመሪያ ላይ የተከሰተው ባለፈው የአውሮፓውያኑ 2016 ዓመተ ምህረት ጥር ወር ውስጥ ናይጄሪያ እንደሆነ በፍጥነት እየተዛመተም በዚህ ባሳለፍ ነው መጋቢት ኬንያ መድረሱን አስታውቀዋል። ሰሜን ምስራቅ ኬንያ ውስጥ ተጠርጣሪ የሶማሊያው ጽንፈኛ ቡድን አልሸባብ ታጣቂዎች አንድ የአካባቢ ባለስልጣን ተኩሰው ገደሉ። ጥቃቱ ትናንት ሰኞ ማታ የደረሰው ኦማር ጂሎ በምትባል ከማንዴራ ከተማ 20 ኪሎ ሜትር ርቀት ላይ በምትገኝ ከተማ መሆኑን ባለስልጣናቱ ጨምረው ገልጸዋል። ታጣቂዎቹ ሁለት የኬንያ ፖሊሲዎችን አግተዋል የተባለውን ግን የማንዴራ አውራጃ ባለስልጣን አስተባብለዋል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የመጀመሪያ የውጭ ጉብኝታቸውን ሰሞኑን ሊያደርጉ እየተዘጋጁ ነው። ይህ የፕሬዚዳንቱ የመጀመሪያ የውጭ ጉዞ የሚደረገው አብረሃማዊ የሚባሉት እምነት ተከታይ የሆኑ ህዝቦች ምንጭና መቀመጫ ወደ ሆኑ የመካከለኛ ምስራቅ አገሮች ነው። ትራምፕ በዚህ ለዘጠኝ ቀናት ይዘልቃል በተባለ ሳውዲ አረቢያ ላይ የሚጀምር ጉብኝት የአካባቢውን ጉዳይ ከእርሳቸው ከቀደሙት ፕሬዚዳንት ፍጹም የተለየ በተባለ አያያዝ ሊመሰርቱ ማሰባቸውን እንደሚጠ ጠቁም ተዘግቧል። ሚስተር ትራምፕ ከሪያድ ቆይታቸው በኋላ ወደ እስራኤል እና ቫቲካን ይጓዛሉ። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም ጽዮን ግርማ አብረን ከአድማስ ስንሻገርላችኋለን ጋቢና ስ ወደ ልደታ እናምራ። ከፍተኛው ፍርድ ቤት የቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ክፍል ኃላፊ ዮናታን ተስፋዬን በተከሰሰበት የሽብር ወንጀል ጥፋተኛ ብሎታል። ጠበቃው በፍርድ ቤቱ ውሳኔ ደስተኛ ለመሆናቸውን ገልጸው ይግባኝ እንደሚሉም አስታውቀዋል። ዮናታን ተስፋዬ ጥፋተኛ የተባለበት ወንጀል ከ10 እስከ 20 ዓመታት ሊያሳስር ይችላል። የቅጣት ውሳኔውን ለማሰማት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አማሃት ዝርዝሩን ከፍርድ ቤት ይዟል። የፌዴራል አቃቢ ህግ ከአንድ ዓመት በፊት ቀደም ሲል የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ በነበረው ዮናታን ተስፋዬ ላይ የጸረ ሽብር አዋጁን የሚጥስ ድርጊት ፈጽሟል ሲል ክስ መስርተውበት ነበረ። የክሱ ጭብጥ ባጭሩ ራሱን የኦሮሞ ነጻነት ግንባር ኦነግ ብሎ በሚጠራው አሸባሪ ቡድን በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ህብረተሰቡን የአዲስ አበባና በኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላንን ሽፋን በማድረግ ከህዳር ወር 2008 ዓ.ም ጀምሮ በሚጠቀምበት የፌስቡክ አድራሻው በሽብር ቡድኑ የተጀመረውን ዓመፅና ብጥብጥ ለማስቀጠል በተለያየ ጊዜ ጽሑፎችን አውጥቷል፣ አሰራጭቷል የሚል ነው። አቃቢ ህግ በክርክሩ ሂደት እነዚህን ጽሑፎች እንደ ማስረጃ አቅርቧቸዋል። ጽሑፎቹን በፌስቡክ አድራሻው ያሰፈራቸው ለመሆናቸው ተከሳሽ ባለመካዱም አቃቢ ህግ ያቀረባቸው የደረጃ ምስክሮች ሙሉ በሙሉ አልተሰሙም። እንደ ፍርድ ቤቱ የፍርድ ትንታኔ ተከሳሽም የመከላከያ ምስክሮችን አሰምቷል። ምስክሮቹም ተከሳሽ በፌስቡክ አድራሻው ላይ ያሰፈራቸው ጽሑፎች ህገ መንግሥታዊ ሐሳብን የመግለጽ ነጻነትን ገደቦች ያልጣሱ መሆናቸውን የሚያረጋግጡ ናቸው። ይሁንና ፍርድ ቤቱ ጽሑፎቹ በንግግር ወይንም ሐሳብን በነጻ በመግለጽ ነጻነት ላይ የተጣሉ ገደቦችን መጣስና ለመጣሳቸውን የሚወስነው ፍርድ ቤት እንጂ ምስክሮች አይደሉም ብሏል በመሆኑም ተከሳሽ ዮናታን ተስፋዬ አቃቢ ሕግ ያቀረበበትን ክስና ክሱን ያስረዳልኛል ብሎ ያቀረባቸውን የሰነድ ማስረጃዎች አልተከላከልም ሲል በተከሰሰበት ወንጀል ጥፋተኛ አድርጎታል። የተከሳሽ ጠበቃ አቶ ሽብሩ በለጠ ፍርዱ የተከሳሽን ወገን ያላስደሰተ መሆኑን አልሸሸጉም። ፍርዱ ትንሽ በእኛ በኩል ጥሩ ስሜት ያልፈጠረ ነው። በፍርዱ ላይ የተገለጸው ነገር ሊከላከል አልቻለም ተብለው ነው በአንድ በኩል ተከላከል የተባለው የሀሳብ በነጻነት መግለጽ መብቴን ነው የኤክሰርሳይ ያደረኩት። ስለዚህ ሀሳብን በነጻነት መግለጽን በተመለከተ የተቀመጡትን ገደቦች ስላለማለስፉ ተገቢውን ማስረጃ አቅርበው ይከላከል ነው የተባለው። ይህም በተመለከተ ማስረጃዎች አልቀረቡም አይደለም የተባለው። ማስረጃዎቹ ቀርበዋል። ምስክሮቹ ቀርበዋል። ግን ገደብ አልፎ አላለፈም የሚለው የፍርድ ቤት ስልጣን ነው እንጂ በምስክሮች ማስረዳት የሚቻል ጉዳይ አይደለም ተብሎ ነው ውሳኔ የተሰጠው። በአጠቃላይ ውሳኔውን እንግዲህ ግልባጩን ጠይቀው ሁሉንም አጠቃሎ ማየት ያስፈልጋል። እንደ አቶ ሽብሩ ሀሳብ ከሆነ በዚህ ክስ ላይ የክሱ መሰረት የሆነውን ጉዳይ ተከሳሽ ባቀረበው የድምፅ ከምስል ማስረጃ ኦነግ በኦሮሚያ ክልል በተካሄዱ የተቃውሞ ድርጊቶች ውስጥ እንደሌለበትም አስረድተናል ይላሉ። የክሱ መሰረት ያደረገው ኦነግ ያስጀመረውን በኦሮሚያ አንዳንድ አካባቢዎች ብጥብጥ ለማስቀጠል አስበው ይህን ጽፏል ተብሎ በቀረበ ክስ ባቀረብነው የሰነድና የኦዲዮ ቪዲዮ ማስረጃ ኦነግ ውስጡ እንደሌለበት ካስረዳም በኋላ ሽብርተኝነት የሚለው የክሱ አካል አብሮ ቀጥሎ ውሳኔው ድረስ መድረሱ ትንሽ ጥሩ እንትን አልፈጠረም። እንግዲህ አይተን ተገቢውን ስነ ስርዓት በሚፈቅደው መሰረት ይግባኝ የምንሄድበት ነው የሚሆነው። ስለዚህ ይግባኝ ለዚህ ተዘጋጅተዋል ማለት ነው? በትክክል በትክክል። ይግባኝ የሚባልበት የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በተከሳሹ ላይ የጥፋተኝነት ውሳኔ ያስተላለፈበት ድንጋጌ የጸረ ሽብር አዋጁ አንቀጽ ስድስት ነው። የአንቀጹን ይዘትና ድንጋጌውን በመጣስ የሚያስከትለውን ቅጣትም አቶ ሽብሩ አብራርተዋል። በዚህ ሽብርተኝነትን ማበረታታት በሚለው አንቀጽ ስር ማንም ሰው መልእክቱ እንዲታተምላቸው የተደረገ የህብረተሰቡ አባላት በከፊል ወይም በሙሉ በዚህ በጸረ ሽብርተኝነት አዋጁ አንቀጽ ሶስት የተመለከተውን የሽብርተኝነት ድርጊት እንዲፈጽሙ ለመፈጸም እንዲዘጋጁ ወይም እንዲነሳሱ በቀጥታ በተዘዋሪ መንገድ የሚያበረታታቸው ወይም በማናቸውም ሌላ ሁኔታ የሚገፋፋቸው እንደሆነ አድርገው ይረዱታል ተብሎ ሊገመት የሚችል መልእክት ሆነ ብለው ወይም በግዴለሽነት ያተመ ወይም ያሳተመ ነው የሚለው ይሄ ከአስር እስከ ሀያ አመት ሊደርስ የሚችል እስራት ጽኑ እስራት የሚያስቀጣ ነው። ይሄ ግን በህገ መንግስቱ ከተመለከተው በአንቀጽ 29 ከተመለከተው ሀሳብን በነጻነት ከመግለጽ ጋር ሲተያይ እንዴት ይመለከቱታል እርስዎ? እንግዲህ ፍርድ ቤቱ ቀደም ሲል ዮናታን ተስፋዬ እንዲከላከል ሲል በሰጠው ብይን ላይ ቃል በቃል ለማንበብ ስለሆነም ተከሳሹ የጻፋቸው ድርጊቶች ህጋዊ ናቸው፣ የገለጽኩት ሀሳብን በህግ የተከለከለውን ገደብ አላለፈም የሚል ከሆነ ተገቢውን ማስረጃ ያቀርብ ተብሎ ነበር። እንግዲህ ያቀረብናቸውን ማስረጃዎች ገደቡን አላለፈም የሚል ነው። ፍርድ ቤቱ ቀደም ሲል ገደቡን አለማለፉን ያስረዳ ብለዋል ገደቡን አላለፈም የሚል የምስክርም የሰነድ ማስረጃ ቀረበ ምስክሮቹ ገደቡን አላለፈም ማለት አይችሉም ይሄ የፍርድ ቤት ስራ ነው ፍርድ ቤት ነው ይህንን ሊተረጉም የሚገባው ብለው ደግሞ የዛሬውን ውሳኔ ሰጥቷል ማለት ነው ፍርድ ቤቱ የቅጣት ውሳኔውን ለመፍጠት ሁለቱንም ወገኖች የቅጣት ሐሳባቸውን ቀደም ብለው በጽሑፍ እንዲያቀርቡ አዞ ለግንቦት 17 ቀን 209 ዓ ም ቀጥሯል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን ደግሞ ከዋና ከተማዋ በስተምስራቅ በኩል ወደ 515 ኪሎ ሜትር ርቀት ላይ ወደምትገኘው የሐረር ከተማ እናምራ። በቀበሌ 10ና 16 ውስጥ 25 ወንድና 15 ሴት ተማሪዎች ከጎዳና ኑሯቸው ተሰባስበው ይኖራሉ፣ ይማራሉ። እስቲ ድምፃቸው እናሰማቸው። የራሴን ስራ እንዲኖረኝ እንፈልጋለሁ። ከዛ የራሴን ስራ ካለኝ እንደኔ ሆኖ ያደጉትን ልጆች እንደኔ ሆኖ የሚማሩት ልጆች መርዳት ነው የሚፈልገው። ቃዬ ነው ነገረኝ። ጓደኛ ኳስ ተጫዋች ነው፣ እሱን እያየው ያው እየነገረኝ ወደ ኳስ እንድገባ ነገረኝ። ያው እኔም ፕሮጀክት ገባው። በሐረር ሲቲ ስፖርት ክለብ የምጫወተው አሁን። ከዛ ከጎዳናው ውስጥ ስወጣ ወደ ቤት በገባው ብሳት ጥሩ ጊዜያትን እያሳልፍኩ ነውን ብዙም የተመቻቸ ኑሮም ባይኖርም ያው ከጓደኞቼ ጋር እርስ በርስ እየተጋገዘን ያለውን ነገር እኩል እየተካፈልን እንኖራለን። ወደፊት መሆኑን ፈልገው ዶክተር ነው እና እዚ እንደነዚህ ህፃናትን መርዳት ፈልጋለሁ። እና ዶክተር ለመሆን ደግሞ ለእሱ የሚያግዘኝን ነገሮች ሁሉ አድርጋለሁ። ችንም ለመርዳት ደግሞ አንደኛ እነሱን መውደድ አለብኝ። ፍቅር ማግኘት መለማመድ አለብኝ፣ ምክንያቱም ሳድርግ ለመርዳት አሁን እኔ ስላየውበት እየተረዳው ስለሆነ ሳድግም በረዱ ይልቅ እነሱንም ለሌሎቹ መርዳት እፈልጋለሁ። እነዚህን ወጣቶች አዳጊዎችና ህጻናት ያሰባሰበው ከሰባት ዓመቱ ጀምሮ ብቸኝነትና የጎዳና ተዳዳሪነትን ህይወት የቀመሰው የዛሬው መምህር ተስፋ አለባቸው ነው። በሁለቱ መኖሪያ ግቢ ውስጥ ያሉት ተማሪዎች ሁሉም የራሳቸው የሆነ አሳዛኝ የግል የልጅነት ታሪክ አላቸው። በህፃንነት ዘመናቸው በድህነትና በቤተሰብ እጦት ብዙ መከራን የገፉ ነገር ግን መልካም ተስፋን የሰነቁ ናቸው። ጽዮን ግርማ ሁሉንም አነጋግራ ተከታዩን ዘገባ አጠናቅራለች። የመጨረሻው ክፍል እናቴ የቤት እመቤት ነበረች እና አባቴ ደግሞ እኔ ብዙም አላውቅም። ማለትም እንደተወለድኩ ስለሞቱ ያንንም ያንንም አላውቅም። በማን በብዙ ሰው እጅ ነው ያደጉት። ገሊላ ትምህርቷን የመጨረስ ጠንካራ ፍላጎት እንዳላት ደጋግማ ብትናገርም መከራዋ ጭንቀትን እንደፈጠረባት መሸሸግ ግን ትቸገራለች። ተስፋ ልጆቹን ለማገዝ የወሰነው ከራሱ ታሪክ በተጨማሪ እንደ ገሊላ ያሉ በችግር እየተፈተኑ ለመማር የሚታትሩ ልጆችን ሲያይ ነው። ጊዮንሽ ባባው በዚህ ግቢ ውስጥ የሚገኝ ሌላው ጎበዝ ተማሪ እንደሆነ ተነግሮናል። 17 ዓመቱ ነው። ስምንተኛ ክፍል ነው። የተወለደው ቢሾፍቱ ከተማ ነው። እናቱ በልጅነቱ ነው የሞተችው። አባቱ ድሬዳዋ ይገኛል ስለተባለ ወደዚያው አቀና፣ አልተሳካለትም። ወደ ሀረር ከተማ ሄደና ለጎዳና ህይወት ተዳረገ ብር

የሆነ ወጥሬ መማር አይነት ነው ውጤት ግን እንደዚህ እንደዚህ እያልኩ እንደዚህ እንደዚህ እያልኩ አምስት ያ ክፍል ስደርስ የሆነ ትንሽ የትምህርቱ ፍቅር የሆነ የሚመጣልኝም ውጤት የሆነ ሲሪዮስ እየሆንኩ መጠኝ እዛ ወደ ቀኑ ሙሉ መቀየር ፈለኩ። እሱ ሞራል ሰጠኝ። ስንታየ በጣም የሚገርመኝ ሰው ነው። ለህይወቴ ለወጥ እግዚአብሔር ያስቀመጠልኝ ሰው ነው ይመስለኝ አሁን ላለሁበት ነገር እሱ ምናልባት ወደፊትም እንደምደርስበት ነገር በህይወቴ የማረሰው ሰው ነው እና በሆነ አጋጣሚ ከተስፋ ጋር እንድገናኝ የዚሁ እንዳየው የአሰሪ የሚል በሆነ ምክንያት ተገናኘ። እዛም በኋላ ስተዋወቀችኝ እግዚአብሔር ይመስገን፣ አሁን ደግሞ እናትና ባት ካላቸው ቁም ሆኖ እየተማርኩ ነው። ጊዮን አሁን በትምህርቱ የደረጃ ተማሪ ነው። በከተማው የሚገኙ የተለያዩ ሆቴሎች ተከፋፍለው ምግብ ይሰጧቸዋል። እናፈራለን፣ በየተራ እናፈራለን ከሶስት ዳቦ ጋር የበላም ጠዋት እንሄዳለን። ምሳ ሰዓት የተለያዩ ሆቴሎች ተመድበናል። ሆቴል እየሄደን እናመጣለን በየጠራ አንድ ሆቴል ላይ ሁለት ሶስት ልጆች አሉ። የተለያዩ ሆቴል ላይ ማለት ነው። ከእኔ ጋር አንድ ልጅ ያለው ሁለት ነን። ምሳ ሰዓት ላይ ሲያመጣለው እራሱ ላይ እኔ አመጣለሁ። ተማሪዎቹ ካለመብላት ወደ መብላት ከጎዳና ወደ መኖሪያ ቤት ስለገቡ ድምጻቸው ላይ የጥንካሬ መንፈስ ይሰማል። ተስፋ እንደሚለውም ሁሉም ተማሪዎች ከትምህርታቸው ጎን ለጎን የራሳቸው ተሰጧላቸው በአንሳ ክፍል ልቁ አስራ ሰባት ዓመት ያልቁሽ አስረኛ ክፍል ተማሪ ነው በአሁኑ ዓመት ከወንዶቹ ግቢ አንድ ማትሪክ ተፈታኛለኝ፣ አንድ ሚኒስትሪ ተፈታኛለኝ። ከሴቶቹ ግቢ ደግሞ አስራ አንድ ክፍል ተማሪ ነች። ስሪ ፎር ነው ያለፈችው ወደ አስራ አንድ ማትሪክን ማለት ነው። ከሷ በተጨማሪ ሴቶቹ ግቢ ላይ አንድ ማትሪክ ተፈታኛለች። እንደ አጋጣሚ እናቷ የዛሬ ዓመት ነው በህይወት የተለየቻት። ጁኒየር ትምህርት ቤት ላይ ዘሆል ሁለተኛ ነው የወጣችው፣ ከክላሷ ደግሞ አንደኛ ነው የወጣችው ዘጠነኛ ክፍል ላይ። ሁለተኛ ደረጃ ትምህርት ቤትን ማለት ነው። አሁን ማትሪክ ተፈታኝ ነች። ሚኒስትሪ የተፈታኝ ሴቶች አንዳለኝ ከትምህርታቸው ባሻገር ደግሞ የራሳቸው ታለንት አላቸው ሁሉም ማለት ነው። እነዛም ታለንታቸውን አይቼ ብዙ ክለቦች አስገብቻቸዋለሁ። ለምሳሌ የአስራ ሰባት አመት ያልኮች የሀረር ሲቲ ስፖርት ክለብ አለ ብሔራዊ ሊግ ሚጫወጥ እዛ እየተጫወተ ይገኛል አንድ ሰው አለ። ከሱ በተጨማሪ ደግሞ ህጻናት አሉ። የክልሉ አስራ ሶስት አመት ወክለው አምስት ህጻናት አሉ አምስቱም የክልሉን አንደር ሰርቲን ወክለው ለክልሉ ተወዳድረው የመጠዋሉ። በቅርቡ አንድ ሳምንት ሄደ ቆይቶ ነው የመጡት። የዳንስ ቤት ያላቸው አሉ። የድራማ ሁሉ የራሳቸው ታለንት አለ። በስ ከሚልሽ ነገር ተመሳሳይ ነገር አታገኝም። ሁሉ የሚደንቀኝ ደግሞ ምን እንደሆነ ታውቂያለሽ? ለምሳሌ ወንዶች ግቢ ስንሄድ ሀያ አምስት ናቸው። ሀያ አምስትም ሀያ አምስት አይነት ባህሪ ነው ያላቸው። ሁሉ እየተለያየ ባህሪ አለ፣ የምትወጂላቸው አንዱ ከአንዱ የሚመሳሰል ሁኔታ የለም እና ሴቶቹ ጋር ምንደዛው መብራቱ ከእነዚህ አንዱ ነው አሁን አስረኛ ክፍል ነው ከክፍሉ ሰባተኛ እንደሚወጣ ነግሮኛል ጎዳና ህይወት ላይ እያሉ ኳስ በጣም ውድ ነበረ ጓደኛዬ ኳስ ተጫዋች ነው እሱን እያየው ያው እየነገረኝ ወደ ኳስ እንድገባ ነገረኝ ያው እኔም ፕሮጀክት ገባው በሀረር ሲቲ ስፖርት ክለብ እንጫወተው አሁን ከዛ ከጎዳናው ውስጥ ስወጣ ወደ ቤት በገባው ብሳት ጥሩ ጊዜያትን እያሳለፍኩ ነው ብዙም የተመቻቸ ኑሮን ባይኖርም ያው ከጓደኞቼ ጋር እርስ በርስ እየተጋገዘን ያለውን ነገር እኩል እየተካፈልን እንኖራለን። ይህን ለመቀጠል ትልቁ ችግሩ ትጥቅ መሆኑን ይናገራል። ጨዋት ቦትነ ባጀት የላቸውም። መጀመሪያ ሲያስፈርም ማለት ነው እንዲህ ገንዘብ እንሰጣቸዋለን ምናም ብለው ነበር ያስፈርም። አሁን ደግሞ ባጀት ምንም የላቸውም። ያው ትጥቅ ምናምን የለም አቂታ ማሊያ ምናም። ለሁለቱ ግቢዎች በወር ዘጠኝ ሺህ ብር ይከፍላሉ። ተስፋ ይህን ገንዘብ ከብዙ ሰዎች አሰባስበው እንደሚያገኙት ነው የነገረን። ልጆቹን ለማሳደግ የማያንኳኳው በር የለም። እንደነገረን የእነዚህን ተማሪዎች ትምህርት ለማስጨረስ የቻለውን ያደርጋል። እቅድ እያወጣ ከምግብ እስከ ጽዳት አገልግሎት እርዳታ ይጠይቃል። ግቢ ውስጥ ያሉትን ተማሪዎች የሚያዩ የጎዳና ላይ ልጆች ደግሞ እኛንስ መቼን የምታስገባን በሚል ጥያቄ ወጥረው ይዙታል። በተለይ ዝናብ ሲጥል እዚያ አካባቢ መጡና ድንጋይ ላይ ቁጭ ቁጭ ሲሉ ሳይ መፈጠር ይነጠላለሁ ይላል። በቃ አስገባንና ለልጆቹ ምሳ እናመላለስላቸዋለን፣ ቤት እናጸዳላቸዋለን፣ ልብሳቸውን እናጥባለን። የሉሻል ለመግባት ካላቸው ጉጉት የተነሳ ማለት ነው። እንደዚህ አይነት ነገር ስትሰሚ ምን አይነት ሊና ሊኖርሽ ይገባል? በጣም ነው የሚሰማኝ ማለት፣ አሁን እኔ እያደረግኩት ባለው ነገር ምንም ደስተኛ አይደለሁም። የእኔ ደስታ እኔ ነገ ለልጆቹ ፎቅ ምናምን መስራት አይደለም። ዛሬ ላይ ለእነዚህ ልጆች እነዚህ ልጆች ማስገባቴ ነው ለእኔ ትልቅ ደስታ። ለምንድነው ደስተኛ ያለውን ከው እያደረግኩ ባለው ነገር በቃ ትንሽ እዚህ ጋር ሰርተሽ በቃ ጥሩ ደረጃ ላይ ነኝ፣ ማለት ለእኔ እረክቻለሁ፣ ሰክሰስፉል ብዬ ሳስብ እነዚህ ልጆች ደግሞ መጥተው እንግዲህ ስታያቸው እንደዚ አይነት ሁኔታ ላይ ሲሆን፣ ምንደው ታዲያ የሚያስደስተው መግባት እየቻሉ ነገር ግን በዚህ በትንሽ ነገር መግባት ሳይችሉ ሲቀሩ፣ ምንድን ነው በቃ ማለት በምንድን ነው ልደሰት የምችለው? ላዘ ስክል ግራ ይገባኛል። ዛሬ እነዚህ ላይ ልጆች አስገባው ብዬ ደስ ሲልኝ እዛ ውጭ ሆነው ደግሞ አስገባኝ ብሎ ሲለምንሽ ምንም ወገን ዘመድ የሌለው ልጅ ምንድን ነው ታዲያ የምታደርገው? የሚበላው ሲያጣ የሚጠጣው እያጣ ማረፊያ ቦታ ሳይኖረው እኔ እንጃ፣ የሚለብሱት ልብስ እኔ እንጃ። ብታይ እንደ በጣም ነው የምትሰማሽ። ከልብስ አቅም ራሱ ማለት ነው አንዳንድ ጊዜ እንደውም ልጆችን በቃ ማለት ሰዎች እንደሚያመጡላቸው ልብሶች አሉ፣ መዘነጫ የሆናቸዋል ናም ብለው ማለት ነው ገዝተው የሚያመጡላቸው ከቡቲኮች ና በቃ አትልበሱ ላላቸው አሉ። በቃ እነሱ ፊት እንዳትለብሱ አእምሯቸው ሊጎዳ ይችላል። በቃ የእነሱን ነገር መፍትሄ እስካደርግ ድረስ በቃ ብዙ ዲፍረንስ ያላቸው እንዳይመስላቸው እንዳታረጓቸው ላላለ። በዚህ ላይ አሁን መሰረት የያዙት ልጆች በተለያየ ምክንያት እንዳይደናቀፉ፣ ሁሌም ደግሞ ከተረጅነት ወጥተው ሰርተው መማር እንዲችሉ ልብስ ማጠቢያ ማሽንና እንጀራ መጋገሪያ ቢያገኝ ተረዳድተው እንዲኖሩ ማድረግ እንደሚችል ይናገራል። የእርሱ የዘወትር ጭንቀት እንዲህ ያሰባሰባቸውን ጎበዝ ተማሪዎች ያሰቡበት ሳይደርሱ ባጭሩ እንዳይቀሩ ነው። ሁል ጊዜ እርዳታ ጠባቂ መሆንም የለበትም። እኔ ሰዎች ምናልባት አንድ ነገር ብቻ ነው ሁሉንም ላስቸገር ምፈልገው ወንዶች ያሉበት ግቢ ላይ ያው ኪራይ ነው የምንከፍለው። እዛ ግቢ ላይ የልብስ ማጠቢያ ማሽን ተገዝቶ ለመትከል እቅድ አለኝ። ያ ልብስ ማጠቢያ ማሽን ተገዝቶ ከገባ ልጆቹ የላውንደሪ ስራ መስራት ይችላሉ። ግማሽ ቀን ነው ትምህርቱ የሚማሩት፣ ግማሽ ቀን ይማራሉ፣ ግማሽ ቀን ይሰራሉ። የዛ ገቢ የዛ ያሉትን እዛ ግቢ ያሉትን ልጆች ሊሸፍንልን ይችላል። ሆቴሎችን አናገረኝ ነበር፣ እንጀራ ብንጋግር እንደሚረከቡን ነግረውናል። ሴቶች ግቢ ላይ ደግሞ የእንጀራ መጋገሪያ የሴት ምጣዶች ምኖችን አሟልጠን ይህን ነገር ለማድረግ አስበናል። ስለዚህ ይህን ማቴሪያል ብቻ የሚደግፈኝ ሰው ነው የምፈልገው። በየወሩም እንዲረዱም ልጆቹ ውስጥም የተረጂነት ስሜት፣ እርዳታ የማግኘት ስሜት እንዳይኖር እፈራለሁ። ከችግር አንጻር የምናደርጋለሁ። በአሁኑ ሰዓት ያው እንደዚህ ከጎዳና የመጡ ናቸው እስቲ እናንትን ያቅማችሁ እርዳቸው ሲሉ ያው እየመጡ ይጎበኟቸዋል። እና የተለየ ስሜት ሊፈጥርባቸው ይችላል። ልጆቹ ከሌላው የተለየ ነን ብሎ ሊያስቡ ይችላሉ። ነገር ግን ይሄንን የምናገኝ ከሆነ ግን አሁን ያልኩሽን አርባ አይደለም ከዛም በላይ ብዙ ጎዳናዎች አሉ ወላጅ አልባ የሆኑ ህጻናት፣ በጣም ህጻናት እድሜያቸው ከአራት አመት እስከ አስራ ሁለት አመት ያሉ እነሱንም ማንሳት እንችላለን። ከዛ ያ ኢንክም ለልጆቹ ለትምህርታቸውም፣ ለጤናቸውም፣ ለምግባቸውም ለሁሉ ነገራቸው የሚሸፍንላቸው ለማድረግ አስቤ እየተንቀሳቀስኩ ነው። ከዛም በተጨማሪ ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ በመክፈት ጋጋሪ ቀጥረን በልጆቹ ሳይሆን ጋጋሪ ቀጥረን ልጆቹ በጣም ኪዶች ናቸው ትምህርት ላይ ፎከስ እንዲያደርጉ ነው ኖር የምፈልገው ከነዛ ህይወት ወጥቶ ማለት ነው እና ጋጋሪ ቀጥረን እንጀራዎችን እየጋገረን ለሆቴል ለማስረከብ እቅድ ይዣለሁ። ለእነዚህ ነገር ማስፈጸሚያ ለልብስ ማጠቢያ ማሽኑ ከ አምሳ ሺህ ብር ለእንጀራ መጋገሪያውም እስከ አምሳ ሺህ ብር ጠቅላላ አንድ መቶ ሺህ ብር ነው። በቀዳ ያስኩት ይህን ነገር ለማድረግ እየተንቀሳቀስኩኝ ነው። ያለው የኑሮ ሁኔታም ይታወቃል። እዚህ ያለንበት አካባቢ ማህበረሰቡም ያው የራሱን ኑሮውን ለማሻሻል ደፋ ቀና የሚልበት ሁኔታ ላይ ነው ያለው እና ቢሆንም ግን ይህን ነገር ለማሳካት እየተንቀሳቀስኩኝ ይገኛሉ። በተጨማሪም ደግሞ የሚያጠኑበት መጽሐፍት እንዲሁም የግል ንጽህና መጠበቂያ ቁሶች ቢያገኙ ብዙ ነገሮችን እንደሚያቃልልላቸው ይናገራል። የሆነና የትነበርሽ መሆን የሚፈልጉት ምኞት አለ። ወደፊት የሆነ እኔ በራሴ የሆነ አሻራ ጥዬ ማለፍ ስለምፈልግ ብዙ ትኩረቴ ፖለቲካ ማሞ በጣም ደስ ይለኛል። አንዳንድ ነገሮች እንደዚህ ነገር ላይ እንትናለኝ እና ሂስትሪ ምናምን ነገር ማጥናት ወደፊት መሆኑ ፈልገው ዶክተር ነው እና እዚህ እንደነዚህ ህፃናትን መርዳት ፈልጋለሁ እና ዶክተር ለመሆን ደግሞ ለእሱ የሚያግዘኝን ነገሮች ሁሉ አደርጋለሁ። ችንም ለመርዳት ደግሞ አንደኛ እነሱን መውደድ አለብኝ፣ ፍቅር ማግኘት መለማመድ አለብኝ። ምክንያቱም ሳድርግ ለመርዳት አሁን እኔ ስላየውበት እየተረዳው ስለሆነ ሳድርግም በረዱ ይልቅ እነሱንም ለሌሎቹ መርዳት ፈልጋለሁ። ተስፋና ተማሪዎቹ እስካሁን እዚህ የደረስ ነው በእነሱ ድጋፍ ነው በማለት ደጋግመው የሀረር ከተማን ሕዝብ ያመሰግናሉ። ለሁሉም ነገር ግን ከልብ እናመሰግናለን። በጣም ነው የምንወዳቸው አይደለ? እስቲ አንድ ጊዜ በጣም ነው ጽዮንን ለዘገባዋን እናመሰግናለን፣ እናመሰግናለን ጽዮን። በሀረርም ይሄንን ታሪክ ላካፈሉን በተስፋ ዙሪያ ያለ ተሰባሰቡ እናመሰግናቸዋለን። አስተያየቶቻችሁ፣ በርካታ አስተያየቶቻችሁ ፌስቡክ አት ቪኦኤ አማሪክ ላይ፣ በስልክም እንደዚሁ እያጨናነቁ ነው። ጥቂቶቹ እናሰማችሁ። ማሚ ማን፣ እረ ፈጣሪ ታረቀን እባክህ። ሀና ቆንጆ ለህይወት ትልቁ ችግር ምግብ ማጣት ነው። በእውነት ጎበዝ ነው። እግዚአብሔር ይርዳው። ተገኔ ተሻገር፣ የዶዎች አምላክ እግዚአብሔር ይርዳሽ። ለገሊላ የተላከ ነው። ብሩክ አብርሃም፣ እግዚአብሔር ይባርክ። ተስፋ፣ ዮኒ ኔቫዳ፣ ቪኦኤዎች እባካችሁ የገሊላን ስልክ ቁጥር ላኩልን። ለአስተያየቶቻችሁ እናመሰግናለን። አሁንም አስተያየቶቻችሁን ፌስቡክ አት ቪ አማሃሪክ ላይ ሀሽታግ ጋቢና ቪዩን በመጠቀም አድርሱን። ወደ መጨረሻው ዘገባ እንለፍ። በማላዊ ዜማ በሳንቲም በሚል በተዘጋጀው ዘመቻ ላይ የሃይማኖት ዘማሪው በሀገሪቱ ለሚገኙ ሕፃናት የካንሰር ህመም ህክምና ይውል ዘንድ ከ10 ሺህ ዶላር በላይ በጥቂት ቀናት ውስጥ ለማሰባሰብ ችሏል። ላሜክ መሲና የዘገበችውን መስታወት አድራጋው ታቀርበዋለች። በማላዊ ታዋቂ የሆነው ሙዚቀኛ ፓቲየንስ ናማዲንጎ ጊታሩን ድምፅ ማጉያውንና ማይክሮፎኑን ታጥቆ በየመኖሪያ ቤቱ በማዜም ተሰብስበው ካደመጡት ሰዎች በአንድ ዜማ አራት ዶላር በማስከፈል ገንዘብ ያሰባስባል። ይህንን ለየት ያለ የገንዘብ ማሰባሰብ ዘዴ ለመከወን የተነሳው በማላዊ የሚገኘውን ብቸኛውን የህፃናት የካንሰር ህሙማን የሕክምና ሆስፒታል ከተመለከተና በሆስፒታሉ የሚሰሩት የጤና ባለሙያዎች የሚገጥማቸውን የሙያ የሕክምና መሳሪያና መድኃኒቶች እጥረት ችግር ከተመለከተ በኋላ ነበር። ችግሩን ለመቅረፍ አንድ መንገድ እንዳለ፣ ያም መንገድ ትግል እንደሚጠይቅ አውቄ ነበር። ገንዘብ ቢኖረኝ የሚፈልጉትን በከፊልም ቢሆን ማሟላት እንደምችል ገባኝ። እናም ገንዘብ ለማሰባሰብ ተነሳሁ። በየመኖሪያ ቤት ደጃፍ ላይ ቆመው በማቀንቀን በ40 ቀናት ውስጥ 1700 ዶላር ለማሰባሰብ ነበር ያቀደው። በጥቂት ቀናት ውስጥ ግን ካሰበው በላይ ገንዘብ ሊያሰባስብ ችሏል። በየመኖሪያ ቤቶች እየተዘዋወረ ማራኪ ዜማዎችን ማስደመጥ በጀመረ በአራተኛው ቀን በሀገሪቱ ያሉ ግዙፍ ኩባንያዎች የማላዊ ብሔራዊ ባንክና ማላዊ ቢዝ ያዘጋጁት የሙዚቃ መድረክ ላይ ጠቅም ያለ ገንዘብ ከፍለውት እንዲያቀነቅን ጠየቁት። ናማዲንጎ እቅዱን ከ1700 ወደ 7000 ዶላር አሳደገ። ከስድስት ቀናት በኋላ ማሳካትም ቻለ። ስለዚህ ከዚህ በኋላ እግዚአብሔርን ማስጨነቅ አልፈልግም። ስራውን እንዲሰራ ለእርሱ መተው አለብኝ። እስካሁን ያቀድኳቸውን በሙሉ በድል እንዳጠናቀቅ ረድቶኛል። መሳካቱም በጣም አስገርሞኛል በማላዊ ነዋሪ የሆነችውና የናማዲንጎ ሙዚቃ ተመልካች ሮዚና የሙዚቃ ችሎታው ያለመውን በአጭር ጊዜ ለማሳካት ረድቶታል ችግሩን ለመቅረፍ ያለው ፍላጎትም የሚበረታታ ነበር በማለት ትገልጸዋለች እንደማስበው ይህ ጥሩ ምክንያት ነው ሌሎችን የሚያበረታታ ድርጊትም ነው። በማህበረሰባችን ውስጥ እርዳታ ለሚሹ ሁሉ ከጎናቸው መቆም መቻልና የአቅማችንን ማድረግ መቻላችን ጥሩ ስሜት ይሰጣል። ማላዊ በሚገኘው በንግስት ኤልሳቤት መካከለኛ ሆስፒታል ከሶስት መቶ የሚበልጡ ህክምና የሚፈልጉ የካንሰር ህሙማን ህጻናት በየአመቱ ይታከማሉ። ይህ የህክምና ጣቢያ ደግሞ 25 ህሙማንን ብቻ ነው ማስተናገድ የሚችለው። በመላው ማላዊ በህክምና ሙያ ውስጥ ከፍተኛ የነርስ እጥረት አለ። 65 በመቶ የሚሆነው የነርስ ክፍት የስራ ቦታ መሟላት አልቻለም በበጀት እጥረት ምክንያት። በሆስፒታሉ ሰራተኛ የሆኑት የጤና ባለሙያዋ አጋታ ቱንዱ ለታማሚ የሚያገለግል አንሶላ፣ መርፌና ሌሎች መሰረታዊ የህክምና መገልገያ መሳሪያዎች እጥረት እንዳለባቸው ነው የሚናገሩት። ለጊዜው ሰባት ነን። ለዚህ የህሙማን ማቆያ ቦታ ሰባት ነርስ ብቻ በቂ አይደለም። በምሽት ጊዜ የበለጠ ስራ ይበዛል። ምክንያቱም በአንድ ምሽት በስራ ላይ የምትመደበው አንድ ነርስ ብቻ ስለሆነች። ናማዲንጎ ገንዘብ ለማሰባሰብ ባቀደበት አርባ ቀናት ማገባደጃ ላይ ቢሆንም እስካሁን 1400 ዶላርስ ማሰባሰብ ችሏል። ባሰባሰበው ገንዘብ ለሆስፒታሉ የሚያስፈልጉትን አንዳንድ የህክምና መሳሪያዎች በመግዛት ወደ ሆስፒታሉ እንደሚልክ ለቪኦኤ አስረድቷል። እንግዲህ ሞቅ ሞቅ አድርገን ነው የምንሰናበታችሁ። የጋቢና ጉዟችን እየተጠናቀቅ ነው፣ ጫፍ ደርሰናል። አዎ በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ጋቢና ቪኦኤን ሀሽታግን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜርና ጽዮን ግርማንን ጉዟችሁ የሰመረ ይሆን እያል እንሰናበታለን። መልካም ምሽት፣ በነገው ጉዞ